በዋግምራ ዞን በተባባሰው ረሃብ የሰዎችና የእንስሳት ህይወት ማለፉን የተመለከተ ነው። በዋግምራ ብሔረሰብ አስተዳደር ዞን በሳላ ሰየምት ወረዳ በ2015/16 የምርት ዘመን የተከሰተው ድርቅ ያስከተለው ረሃብ ጉዳቱ በመባባሱ ባለፈው ሳምንት በቢላዛ ቀበሌ የሁለት ሰዎች ህይወት ማለፉን የቀበሌው አስተዳደር አስታውቋል። የድርቅ ሁኔታም እየከፋ መሆኑን ለአሜሪካ ድምፅ የገለጸው የወረዳው አስተዳደር ተጨማሪ አምስት ሺህ እንስሳትን መሞታቸውን አመልክቷል። አስቴር ምስጋናው ዝርዝር አላት። በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየም ተወረዳ ቢላዛ ቀበሌ በ201516 የመኸር ምርት ዘመን ከተከሰተው ድርቅ ጋር በተያያዘ የቀጠለው የረሃብ ጉዳት አሁንም ለሰዎች ህይወት ማለፍ ምክንያት እየሆነ እንደሚገኝ አስተዳዳሪው አቶ ማለደ ብሬ ገልጸዋል። አቶ ማለደ አሁንም ቁጥሩ እጅግ የበዛ የቀበሌው ነዋሪ በረሃብ ምክንያት እየተሰቃየ መሆኑን ለአሜሪካ ድምጽ ተናግረዋል። አንዱ ሴት አንዱ ወንድ ነው። ከዛው ተጸግጠ ነበረው። የሳህላ ሰየምተ ወረዳ አስተዳዳሪ አቶ ሲሳይ ብሩ ወረዳው ከፍተኛ የእንስሳት ሀብት ቢኖረውም ከድርቁ ጉዳት የተነሳ ቁጥራቸው እየተመናመነ እንደሚገኝ ዛሬ ለአሜሪካ ድምጽ ገልጸዋል። በቅርቡም በሺዎቹ የሚቆጠሩ ተጨማሪ እንስሳት መሞታቸውን አስረድተዋል። በተለይ እንግዲህ የእኛ ወረዳ ትልቁ ጸጋ ተብሎ የሚታሰቡ የእንስሳት ሀብት ነው። ያልተደሩ የገቢ ምንጭም እንሰሳ ናቸው። እንግዲህ እንደሚታወቀው አሁን ያጋጠመን ድርቅ በጣም ከባድ ችግር ነው የሆነው ማለት ነው። ያው እስካሁን ባለው በጀት ዓመቱ ወደ አስራ አምስት ሺህ የሚጠጋ እንስሳ እንደሞተ ነው። ያው እየጨመረ ነው እንጂ እየቀነሰ አይደለም። ሌሎች እንስሳዎችም በጣም ከፍተኛ አደጋ ላይ ነው ያሉት። እስከአሁን ባለው ጊዜ ድረስ ነው እንግዲህ ወደ አምስት ሺህ በላይ እየጨመረው አሁን ይሄን ጨመረ ያለው አሁን በየጊዜው እንስሳት ሞት በየቀበሌዎቹ ይሞታሉ። አሁን እኛ ደግሞ በዚህ ሳምንት አፕዴት የሆነ መረጃ ነው አሁን እየነገርኩ ያለውን አሁን ምንም አይነት ራሱ ደረቅ እንጨት ነው ገልቶ የሚያደርት እንጂ ምንም አይነት አርሶ አድሮ አሁን መ የሚሰጥበት ምንም እትል የለውም። የእርዳታ እህል የሚያጓጉዙ ተሽከርካሪዎች በጸጥታ ችግር ምክንያት ወደ አካባቢው ለመምጣት ፈቃደኛ ለመሆናቸው፣ እንዲሁም የተሰበረው የተከዜ ድልድይ ተመልሶ አለመጠገኑ ለረህቡ መባባስ ምክንያት እንደሆኑ ዋና አስተዳዳሪው ጠቅሰዋል። በተከዜ በኩል ድልድዩ በመሰበሩ ምክንያት አሁን አብዛኛው እርዳታ ዙሮ በምስራቅ ወይም ከደቡብ ጎንደር ሆኖ ሲመጣ የነበረው በተከዜ በኩል ያው የሚመጡ እህል አለ ተከዜ በራሱ ጊዜ ይህ የስራው ባለመጠናቀቁ ስራው ስራ ላይ ነው ያለው፣ ግን አሁን ባለው ወንዙ አስቸጋሪ ስለሆነ መሻገር አልቻሉም። ያ ያ ችግሮቹ አሁን ወረዳው ላይ ያለው ዙሪያ የተከበበ ችግር ነው ያለው አሁን ባለው ሁኔታ። ስድስት ሰዎች ናቸው እስካሁን ህይወታቸው ያለው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው በታብል የእርዳታ እህል እንዳልተላካም ነው እንቅፋት የሆነው የተከዝ የድልድይ አለመጠገን ነው ብለዋል። የዞኑ አስተዳደር የመንገዱን ችግር እንዲፈታ ትዕዛዝ እንደተሰጠው ኮሚሽነሩ ጠቁመው ችግሩ ከተፈታ የእርዳታ እህል ለመላክ ዝግጁ እንደሆኑ ገልጸዋል። መመለስ ያለበት አስተዳደሪው ነው። መንገዱ ቢያስገባ እኛ ሪሶርስ መጨመር እንችላለን። በጉዳዩ ላይ አስተያየት እንዲሰጡን ለዋግ ኅምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ ኃይሉ ግር ግርማ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምላሻቸውን ለማካተት አልቻልንም። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ባለፈው ወር ለአሜሪካ ድምጽ እንደተናገሩት ዓለም አቀፍ አጋሮች በተለያዩ የሀገሪቱ ክፍሎች የተቸገሩ ዜጎችን ማግኘት በማይችሉበት ሁኔታ ተደራሽነቱ አስቸጋሪ መሆኑን ማስታወቃቸው ይታወሳል። ባለፈው የመኸር ምርት ዘመን በዞኑ ያጋጠመው የዝናብ እጥረት ባስከተለው ረሃብ ስድስት ሰዎችና ከአስር ሺህ በላይ የቤት እንስሳት መሞታቸውን የዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸው ይታወሳል። በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400 ሺህ በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው እና ከ አንድ ነጥብ ሁለት ሚሊየን በላይ እንስሳትም የመኖ እጥረት እንዳለባቸው ኃላፊው በወቅቱ ሲገልጹ፣ በቂ እርዳታ ግን ወደ ዞኑ እየገባ እንዳልሆነም ተናግረዋል። ለአሜሪካ ድምጽ አስቴር ምስጋ ነው።